የዲ ደብልዩ ዜና ጤና ይስጥልኝ፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህዝባዊ ወያነ ሐርነት ትግራይ ህወሀት የተሰለፉ ሁሉ እጃቸውን በሰላም እንዲሰጡ ጥሪ አስተላለፉ። በጀርመን የባቫሪያና ሄሰን ግዛት የስደተኞች ምክር ቤቶች ከኢትዮጵያ የመጡ ተቀባይነት ያላገኙ ስደተኞች ወደ የሀገራቸው መጠረዛቸው እንዲቆም ጠየቁ። ምክንያቱም በኢትዮጵያ ጦርነት በመስፋፋቱ ነው ተብሎ አለ። ከጎርጎሮሳውያን 2013 ዓ.ም ጀምሮ የጀርመን የልማት ትብብር ሚኒስትር ሆነው እያገለገሉ ያሉት ጀርመናዊው ፖለቲከኛ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ኃላፊ ሆነው ተሾሙ። ለሹመቱ ዶክተር አርከበ ቁባይ በእጩነት ቀርበው ነበር። ዜናው በዝርዝር የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለህዝባዊ ወያነ ሀርነት ትግራይ ህወሀት የተሰለፉ ሁሉ እጃቸውን በሰላም እንዲሰጡ ጠየቁ። የኢትዮጵያ መንግስትን ጦር ከጦር ግንባር ሆነው እየመሩ የሚገኙት አብይ ለአሸባሪ ዓላማ የተሰለፉ ያሏቸው ሁሉ እጃቸውን በመስጠት ራሳቸውን እንዲያተርፉ በቪዲዮ መልእክት አስተላልፈዋል። የትግራይ ወጣት እንደ ቅጠል እየረገፈ ነው። ይህ የትግራይ ወጣት መሸነፉን አውቆ አሁን ባለው ግልጽ ራዕይ በሌለው እቅድ በሌለው መዳረሻውን በማያቅ የውር ድንብር ጉዞ ድል እንደማይመጣ አውቆ እጁን ለሀገር መከላከያ ሰራዊት፣ ለልዩ ኃይሎች፣ ለሚሊሻ፣ ለህዝቡ ከዛ ጀምሮ እንዲሰጥ፣ ያም ማድረግ ካልቻለ በሰሞኑ ያየው አላግባብ የመርገፍ ሁኔታ ይቀጥላል ማለት ነው። ሰው እንዳይሞት ስለሚፈለግ እነዚህ ወጣቶች እጃቸውን ይሰጡ። ጦርነቱ እንዳለቀ የዘረፋ ተግባር በአጭር እንደሚቀጭ ተገንዝበው እጃቸውን እንዲሰጡ አብይ፣ በመቀጠል የትግራይ ወላጆችም ልጆቻችን የት ደረሱ ብለው እንዲጠይቁ ጥሪ አቅርበዋል። ኢትዮጵያ ፍላጎት ሰላምና ልማት ነው፣ ወደዚህ ጦርነት የገባ ነው ተገደን ነው ሲሉ በድጋሚ የተናገሩት ጠቅላይ ሚኒስትሩ ማሸነፋችን ግን አይቀሬ ነው ብለዋል። በሰሜን ኢትዮጵያ የገጠሙትን ጦር በድል ለማጠናቀቅ መቃረባቸውን የተናገሩት ጠቅላይ ሚኒስትር አብይ አህመድ ወታደራዊ ጠቀሜታው ከፍ ያለ የተባለውን የሰሜን ወሎ ዞን ተራራማ ስፍራ ጋሸናን በአጭር ጊዜ እንደሚቆጣጠሩም ተናግረዋል። ጠላት ተሸንፏል። ጠላት መበተን፣ መደምሰስ ነው ቀሪው ስራችን። አሁን የገጠመን ጠላት የሚዘርፍ፣ የሚሰርቅ፣ የሚደፍር፣ ለራሱ ክብር የሌለው፣ ለአገር ክብር የሌለው፣ ለሴቶች ክብሬ የሌለው ራሱን አዋርዶ እኛን ማዋረድ የፈለገ ነው። ይሄን ለማድረግ ታውሮ ገብቷል። ሳያቅድ፣ ሳያለም፣ ሳያስብ፣ ሳይዘጋጅ በታወረ መንገድ በውር ድንብር ገብቷል። በውር ድንብር ግን አይወጣም በምስራቅ ያሳከነውን አመርቂ ድል በጋሸና እንደግማለን። ጠቅላይ ሚኒስትር አብይ አህመድ የውሃ ታጣቂዎች መሳሪያ ፈትተው እጅ እንዲሰጡ በድጋሚ ያስጠንቅቀዋል። አድማጮች መጽሔት ተጨማሪ ዘገባ አለው። በጀርመን የባቫሪያና ሄሰን ግዛት የስደተኞች ምክር ቤቶች ከኢትዮጵያ የመጡ ተቀባይነት ያላገኙ ስደተኞች ወደ የሀገራቸው መባረራቸውን እንዲያቆም ጠየቁ። የጀርመን የካቶሊክ ዜና አገልግሎት ዛሬ እንደዘገበው የሁለቱ የጀርመን ግዛቶች ባለስልጣናት ዛሬ በሰጡት ጋዜጣዊ መግለጫ ኢትዮጵያ ውስጥ የሚደረገው ግጭት እየተባሰ በመምጣቱ ስደተኞቹ መባረር የለባቸውም ብለዋል። ሁለቱ ግዛቶች ይህንን አቋማቸውን ነገ ለሚጀምረው ለጀርመን የክፍለ ግዛቶች የሀገር ውስጥ ጉዳይ ሚኒስትሮች ስብሰባ ለማቅረብ አቅደዋል። ባቫሪያ ግዛት ቀደም ሲል ይፋ ባደረገው መረጃ መሰረት በአሁኑ ወቅት በግዛቱ ወደ ሶስት ሺህ የሚሆኑ ተቀባይነት ያላገኙና ወደ ሀገራቸው መጠረዝ የነበረባቸው የኢትዮጵያ ስደተኞች ይገኛሉ። ሄሰን ግዛት ጥገኝነት የጠየቁ የኢትዮጵያውያን ስደተኞች ቁጥር ግን እስካሁን በይፋ አልተነገረም። ጥቅምት 23 ጀምሮ ኢትዮጵያ በአስቸኳይ ጊዜ አዋጅ ስር መሆኗን የጠቀሰው የጀርመን የካቶሊክ ዜና አገልግሎት ጀርመን በኢትዮጵያ ያሉ ዜጎቿ በአስቸኳይ እንዲወጡ መጠየቋንም አስታውሷል። ከጎርጎሮሳውያን 2013 ዓ ም ጀምሮ የጀርመን የልማት ትብብር ሚኒስትር ሆነው እያገለገሉ ያሉትና በቅርቡ ስልጣናቸውን የሚለቁት ጌርድ ሙለር የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ኃላፊነት ሹመታቸው ጸደቀ። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ቦርድ ዛሬ ኦስትሪያ ቬና ላይ ባካሄደው ጉባኤ የ66 ዓመቱን የጀርመን ፖለቲከኛ የጌርድ ሙለርን ሹመት አጽድቋል። ሙለር ስልጣኑን በሚቀጥለው ሳምንት የሚረከቡት ከወቅቱ የድርጅቱ ዳይሬክተር ጄኔራል ቻይናዊ ሊ ዮንግ ነው። ወደ ሁለት 2200 የሚሆኑ ሰራተኞች ያሉትና ዋና መቀመጫውን ቪየና፣ ኦስትሪያ ያደረገው የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ በጎርጎሮሳዊው 2020 ዓ ም 178 ሚሊዮን ዶላር ወጪ የተደረገባቸውን የልማት ፕሮጀክቶችን አካሂዷል። ይሁንና በጎርጎሮሳዊያኑ 99 ዓ ም አጋማሽ ላይ አሜሪካ፣ ካናዳ፣ ፈረንሳይና ብሪታንያን የመሳሰሉ ሀገራት ድርጅቱን ከለቀቁ በኋላ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት መዳከሙ ይነገራል። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዊኒዶን ለመምራት ከኢትዮጵያ ዶክተር አርከበ ቁባይ እንዲሁም አንድ የቦሊቪያ ተወላጅ አቅርበው እንደነበርም ተዘግቧል። የአውሮፓ ህብረት በእጩነት ላቀረባቸውና ዛሬ መሾማቸው ለተነገረው ለጀርመኑ ፖለቲከኛ ጌርድ ሚለር ሙሉ ድጋፍ መስጠቱም ተዘግቧል። አድማጮች በመከታተል ላይ ያላችሁት ከዶቸቨለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ዩጋንዳ ትናንት ማክሰኞ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ አማጺ ቡድን ላይ ያነጣጠረ የአየር ድብደባና የመድፍ ጥቃት መሰንዘሯ ተገለጸ። ዩጋንዳ ይህንን ጥቃት የፈጸመችው ከኮንጎ ዲሞክራቲክ ጦር ኃይል ጋር ከተስማማች በኋላ መሆኑን ሁለቱም ወገኖች አስታውቀዋል። የሁለቱ አገራት ጦር ኃይሎች የጋራ ጥቃት የተሰማው ባለፈው ሰሞን በዩጋንዳ ዋና ከተማ ካምፓላ በተፈጸመው የቦምብ ጥቃቶችን ተከትሎ ፕሬዚደንት ፌሊክስ ቴሺኬዲ በዴሞክራቲክ ን ኮንጎ ምድር ላይ ያለውን ጽንፈኛውን የተባበሩት ዴሞክራሲ ኃይሎች ወታደሮችን ለማሳደድ ለዩጋንዳ ፈቃድ መስጠታቸውን አንድ ከፍተኛ የኮንጎ ምንጭ ከዘገበ ከሁለት ቀን በኋላ ነው። በታሪክ የዩጋንዳ አማጺ ጥምረት ሆኖ የሚታወቀውና የዩጋንዳውን ፕሬዚዳንት የዩዌሪ ሙሴቬኒ ተቃዋሚዎችን ያቀፈው ትልቁ ቡድን የሆነው የኮንጎ አማጺ ቡድን ኤዲኤፍ በእንግሊዝኛ ምህጻሩ በዩናይትድ ስቴትስ መንግስት ራሱን እስላማዊ መንግስት ከሚለው ከአይኤስ ቡድን ጋር ግንኙነት ያለው ተብሎ የተፈረጀ አሸባሪ ቡድን ነው። በሩሲያና በዩክሬን መካከል የተቀሰቀሰውን የድንበር ውዝግብ ተከትሎ ሩሲያ ከዩክሬን ጋር አዲስ የትጥቅ ግጭት እንዳትገባ ሲሉ የጀርመን የውጭ ጉዳይ ሚኒስትር ሃይኮ ማስ ጠየቁ። ማስ ሩሲያ ለምትፈጽመው ማንኛውም አይነት ጥቃት እና ወረራ ከፍተኛ ዋጋ ትከፍላለች በማለትም አስጠንቅቀዋል። የጀርመኑ ውጭ ጉዳይ ሚኒስትር ጥያቄና ማስጠንቀቂያ የተሰማው የኔቶ የውጭ ጉዳይ ሚኒስትሮች እና የአውሮፓ ደህንነትና ትብብር ድርጅት የሚኒስትሮች ምክር ቤት ስብሰባ ከመጀመሩ በፊት ነው። የሰሜን አትላንቲክ ቃል ኪዳን አገሮች ኔቶ ለዩክሬን የሚሰጠው ድጋፍ አይቋረጥም ያሉት የጀርመኑ የውጭ ጉዳይ ሚኒስትር የዩክሬን ነፃነት የግዛት አንድነትና ሉዓላዊነት ለምርጫ የሚቀርብ አይደለም ብለዋል። ዩክሬን በበኩሏ የሰሜን አትላንቲክ ቃል ኪዳን ድርጅት የኔቶ ስብሰባ ከመጀመሩ ጥቂት ቀደም ብሎ ሩሲያ ሀገሪቱን ልትወር እንደምትችል አስጠንቅቃለች። የዩክሬን የውጭ ጉዳይ ሚኒስትር ድሚትሪ ኩሌባ ትናንት ይህን በጣም አሳሳቢ ሲሉ እንዳስታወቁት ሩሲያ በጎርጎሮሳውያኑ 2008 ጆርጂያ ላይ በጎርጎሮሳውያኑ 2014 ዓ ም ደግሞ ዩክሬን ላይ እንደፈጸመችው ድንበሯን ወደ አውሮጳ በኃይል ለማስፋትና ለመቀየር እየሞከረች ነው። እንደ ዩክሬኑ የውጭ ጉዳይ ሚኒስትር ሩሲያ በዩክሬን ድንበር ላይ 115 ሺህ የሚሆኑ ወታደሮችን አስፈራለች። ይህ ዶችበለ ነው። አድማጮች ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህዝባዊ ወያነ ሓርነት ትግራይ ህወሓት የተሰለፉ ሁሉ እጃቸውን በሰላም እንዲሰጡ ጥሪ አስተላለፉ። በጀርመን የባቫሪያ እና ሄሰን ግዛት የስደተኞች ምክር ቤቶች ከኢትዮጵያ የመጡ ተቀባይነት ያላገኙ ስደተኞች ወደ ሀገራቸው መጠረዛቸው እንዲቆም ጠየቁ። ምክንያቱ በኢትዮጵያ ጦርነት በመስፋፋቱ ነው ተብሏል። ከጎርጎሮሳውያኑ 2013 ዓ ም ጀምሮ የጀርመን የልማት ትብብር ሚኒስትር ሆነው እያገለገሉ ያሉት ጀርመናዊው ፖለቲከኛ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ኃላፊ ሆነው ተሾሙ። ለሹመቱ ዶክተር አርከበ ቁባይ በዕጩነት ቀርበው ነበር። ዩጋንዳና ኮንጎ ትናንት ማክሰኞ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ አማጺ ቡድን ላይ ያነጣጠረ የአየር ድብደባና የመድፍ ጥቃት በሰንዘራቸው ተሰማ። ዩጋንዳ ይህ ጥቃት የፈጸመችው ባለፈው ሰሞን በካምፓላ ከተፈጸመው የአሸባሪ የቦምብ ጥቃት በኋላ ነው። ዜናው አበቃ። ዜናውን አዜብ ታደሰ አሰማችን።